ዘንድሮ ለ33ኛ ጊዜ ሊከበር ነው ስንል እድሜው 33 አመት ሞላው ለማለት ነው። ሁሌ እንደምንለው ደግሞ ይህን ያህል ዘመን የቆየ ኢትዮጵያዊ ድርጅት ብዙም አልታየ። የእድሜውን መርዘም ያህል አመርቂ ስራ እያከናወነ ነው ብሎ መጠየቅም ተገቢ ይሆናል። የዚህን ጥያቄና መልስ ለሌላ ጊዜ አቆይተን ዋናዎቹን አለቆች ስንጋብዝ ማለት ነው። በዘንድሮ ዝግጅት ላይ ግን ማትኮር ወደድን። የሰላሳ ሶስተኛው የሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን ዓመታዊ በዓል አስተናጋጅ ቶሮንቶ ምን ላይ ነች? ሁለት እንግዶች ጋብዘናል። ራሳቸውን በማስተዋወቅ ይጀምራሉ። መልስ አሰፋ እባላለሁ። ቀድሞ ኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ፕሬዚዳንትነት በዋና ጸሐፊነትና በፓብሊክ ሪሌሽነት አገልግያለሁ ለህዝብ በርካታ ሽመት ነበር። አቶ ሽመት ኃላፊነት ነው ሽመት እኔ በኃላፊነት ነው የማየው እና የኢትዮ ስታርስ ስፖርት ክለብን በፕሬዚዳንትነት ከዛ ውጭ የኢትዮጵያን ኮሚኒቲ በቶሮንቶ በፕሬዚዳንትነት፣ በምክትል ፕሬዚዳንትነት እና በዋና ጸሐፊነት አገልግያለሁ። በአሁኑ ወቅት ለሰላሳ ሶስተኛ ጊዜ የሚከበረውን የሰሜን አሜሪካ የኢትዮጵያን ስፖርት እና የባህል ፌዴሬሽን በቶሮንቶ አዘጋጅ ኮሚቴ በሊቀመንበርነት እያገለገልኩ ነው። ሌላው እንግዳይስ አንተነህ መርዕድ ይባላለሁኝ ቶሮንቶ ውስጥ ለሚካ ሄደው የሰሜን አሜሪካ የስፖርት ፌዴሬሽን እንቅስቃሴ የዚህን አመት ዝግጅት ውስጥ ህዝብ ግንኙነት ሁኜ እየሰራሁ ነው ያለሁት። እንዴት ነው? ምን ላይ ናችሁ አቶ ሽመልስ? ዝግጅታችሁ ወደ መጠናቀቁ መሆን አለበት። አቶ ሽመልስ መጀመር ትችላለህ። በአሁኑ ወቅት አብዛኛውን ስራዎች ተጠናቀዋል። ሆቴሉ ቶሮንቶ ክራውን ፕላዛ ኤርፖርት ሆቴል ነው ያዝነው ኤርፖርቱ የአምስትና የአስር ደቂቃ መንገድ ነው የሚወስደው፣ በመኪና በመኪና ከሜዳ ውስጥ ከሜዳው የሀያ አምስትና የሰላሳ ደቂቃ ርቀት ነው ያለው። ኤርፖርቱ ሀያ አራት ሰዓት የሻትል ባስ አገልግሎት ይሰጣል። ሜዳው መሀል ከተማ ነው ያደረግነው ለሁሉም ለትራንስፖርቴሽን አመቺ የሆነ ነው። በባስም፣ በትሬንም፣ በስትሪት ካርም መጓዝ የሚቻል ሁኔታ ነው ያለውና አመቺ ሁኔታ ፈጥረናል እገምታለሁኝ። አቶ አንተነህ እና ደግሞ ሌላው ነው የህዝብ ግንኙነቱ ህዝቡን የመቀስቀስ ያለውን ዝግጅት የማስተዋወቅ አቶ ሽመልስ ያላነሳውን ነጥብ ደግሞ መቀጠል ትችላል። አቶ አንተን ህዝቡን በማስተዋወቅ በኩል በቂ ዝግጅት ነው አሁን አድርገናል። ፖስተሮችን በየቦታው አሰራጭተናል ቶሮንቶ አካባቢ። ከዛም በተጨማሪ ደግሞ የተለያዩ ኢንተርቪዎችንም እየሰጠን ነው። ማስታወቂያዎችን የምናወጣበትን ስምምነት እያደረግን ነው። አብዛኛው ሰው እያወቀው ነው ያለው። ከአሁን በኋላ ነው ማስተዋወቁ የሚሄደው አንድ ወር ሁለት ወር ሲቀረው በአከታታይ እንጀምራለን ማለት ነው። የዛሬውም እንግዲህ ያንተው ዝግጅት አንዱ የማስተዋወቅ አካል ይሆናል ማለት ነው ነው እና ህዝብ ግንኙነቱ ምራብ የቻለ ኮሚቴ ያለ የተለያዩ ሙያ ችሎታ ያላቸው ስራ ተከፋፍለው ሁሉንም በማሰራጨት ላይ ነው ያሉ። ፖስተሮች ብትል ቷንትነ ምን አይነት ፖስተር ነው ምትል፣ በከተማ ውስጥ አንድ ያዘጋጀ ነው አንድ ፖስተር ነው። ስቴዲየሙን የሆቴሉን እና የዝግጅቱን ቀን ጠቅለል ባለ መልክ የሚገልጽ ነው። በየጊዜው ደግሞ የተለያዩ ኢንፎርሜሽኖችን እያካተትነ በተደጋጋሚ ሁለት እና ሶስት ፖስተሮችን በየጊዜው ልናዘጋጅ ያቅደናል። ከዛ በላይ ደግሞ በቶሮንቶ እና በአጠቃላይ ኖርዝ አሜሪካ እዛም በላይ ደግሞ በዓለም አቀፍ ደረጃም ሊተላለፉ የሚችሉ ፍላየሮችን ዝግጅት አድርገን በዌብሳይቱም ሆነ በወረቀት ደረጃ በየቦታው እንዲበተኑ ለማድረግ በዝግጅት ላይ ነን። እንደው የህዝብ ግንኙነቱ ስራ ብዙ ይመስለኛል። አሁን በአጭሩ ሆቴል ውስጥ ቋሚ ሰው ቁጭ ብሎ እንግዶቹን ወደ ሜዳ እንዴት እንደሚሄዱ፣ ወደ ኢትዮጵያ ድርጅቶች ሆቴሎችም የሚሆኑ የንግድ ሱቆች እንዴት እንደሚሄዱ ከሜዳ ደግሞ ወደ ሆቴሉ ወይም ደግሞ ቅድም አቶ ሽመልስ እንደጠቀሰው ሸትል ካለ አውቶቡስ የነጻ አውቶቡስ ካለ መረጃ ብ የሚሰጥ ሰው በጣም አስፈላጊ ነው። ሆቴል ውስጥ ውጭ ብሎ ልክ በዛው መጠን ደግሞ ስታዲየም ውስጥም እንዲሁ ሰው ያስፈልጋል። ህጻናት ይመጣሉ፣ ቦታ ቦታ ማስያዝ፣ አዛውንት ይመጣሉ፣ ለነሱ የመግቢያ ሁኔታ ብዙ አይነት ማስተንግዶ ከህዝብ ግንቱ ይጠበቃል። እርግጥ ሊቀመንበሩም ሀሳብ ልሰጡ ትችላላችሁ። ከአቶ መድር ልጀምር ከአቶ አንተ ነህ ይቅርታ። እዚህ ቶሮንቶ አካባቢ የሚገኙትን ወጣቶችን በብዛት ለማሳተፍ አሁን አንድ የራሱን የቻለ የወጣት ኮሚቴ አለ። የኢንፎርሜሽን ሴንተር ሆቴሉም ጋር ስቴዲየሙም ጋርና አስፈላጊ በሆኑ ቦታዎች ላይ ሁሉ እንመድባለን። ከዛ በላይ ደግሞ እያንዳንዱን ከተማ ውስጥ ያለውን እንቅስቃሴ ሊያመለክት የሚችል እንግዶቹ በሚመጡበት ሰዓት እንዳይደናገሩ ኢንፎርሜሽኖች ያካተቱ ቡለቲኖቹን ሁሉ በወጣቶቹ ተዘጋጅተው ይታደላሉ፣ እና ያን ያስበንበት ያለው ጉዳይ ነው። ጥሩ ነው። አቶ ሽመልስ መቼም ለአንተ ይህን አልነግርም ብዙ ያለፍክበት ነው፣ በፕሬዚዳንትነቱም፣ በጸሐፊነቱም፣ በህዝብ ግንኙነቱም እና አንድ ነገር እናረጋለን ተብሎ ይነገራል በሚዲያ ስቴርፌ፣ በተግባር የሚተረጎሙት ግን እጅግ በጣም ያነሱ ናቸው። እና ምን ያህል ዝግጅት አለ ህዝብን በደንብ በማስተናገድ አንዱ ትልቁ ለኛ የሚረዳን ሁለት ዝግጅቶች ቀደም ሲል አዘጋጅተናል። አንዱ በሺ ዘጠኝ ዘጠና ሁለት ነው ዓመተ ምሕረት ነው። ሁለተኛው ደግሞ በሁለት ዓመተ ምሕረት ነው እና በእነዚህ በሁለቱ ዝግጅቶች ብዙ ተመክሮዎችን አግኝተናል። እንደውም በተለይ የዘጠና ሁለቱ ፌዴሬሽኑ ታሪክ ውስጥ በደመቀና በአማረ የተቀነባበረ ዝግጅት ብቻ ሳይሆን ትርፋማም የሆነ ዝግጅት ነው ያደረግ ነው እና ከእነዚህ ሁለት ዝግጅቶች ተመክሮ ተነስተን አንድ ሚድ ታውን ፎር ዋን ሲክስ የሚል ወጣቶች የተሰባሰቡበት ነው ከስልሳ በላይ የሚሆኑት የእኛ ድርሻችን በዚህ ዝግጅት ላይ ምንድን ነው ብለው ከራሳቸው አመንጭተው ነው የመጡት እና እንደገለጠው አንተን በኢንፎርሜሽን ደስክ ሁለቱም ቦታ ላይ እናቋቁማለን። ውጭ በዘጠና ሁለት የሚያደርግ ነው ብዙ ዳን ውሱ ነው እና የበለጠ ግልጋሎት እንሰጣለን የሚል እምነት አለ። የዛሬ አስራ አምስት ቀን ነው፣ ሌላው የሬዲዮ መጽሄት የሚኖረን የሜዳው ጉዳይ ተጠናቅቆ አሁን ያላነሳናቸው ናቸው ነጥቦች ሁሉ ተነስተው እንደገና እንገናኛለን። አልበጣም አመሰግናለሁ አቶ አንተን፣ አቶ ሽመልስ እንግዲህ በርቱ። ምናልባት ከፕሬዚዳንቱ ጀምረን እስከ ህዝብ ግንኙነቱ ለማቅረብ እና ዋና ዋና ነገር ነገሮችን ግሞ ለመዋየት እንችላለን።